then I ማርያም ባዛኝቱ ኑሪልኝና ታለሚቱ ልብስህን ያገሬሰ ጃኖህን ያገሬሰ ልብስህን ያገሬሰው የምራል ቁርጥ ልበሰው በራያ ቀሚስ በጃኖሽ በቀጫ ቦታ ሸሽሽ በደሪ አምባርሽ በግርሻ አልሞ ይታይ ሰውና ትሽ ተውቦ ሸማነ ጠላሙን ለብሰው ሸማጠላሙን ለብሰው አይ በርዳቸው አይሞቃቸው አገሩ ወይ አደጋ ነው። አቤት ደም ግባት ቁንጅና አፈጣጠር I've got it in me,

ሰራቷ <laughs>